አውሮፓና ጀርመን የሰው ልጅ በተለያዩ ምክንያቶች ከአንድ ቦታ ወደ ሌላ ቦታ ተዘዋውሮ መኖር መስራቱ ያለ የነበረ እና ወደፊትም የሚቀጥል ነው። እንደ ቀደሙት ጊዜያት ሁሉ ባለንበት ዘመንም ሰዎች በፈቃዳቸው በሙያቸው ተፈላጊነት ወይንም በተለያዩ አስገዳጅ ፖለቲካዊ፣ ኢኮኖሚያዊና ተፈጥሯዊ ምክንያቶች የትውልድ ሀገራቸውን እየተዉ ወደ ሌሎች ሀገራት ይሰደዳሉ። ይህ የተለመደ ቢሆንም ከቅርብ ዓመታት ወዲህ በርካታ ወጣት አፍሪቃውያን እጅግ አደገኛ በሚባሉ የየብስና የባህር ጉዞዎች ወደ አውሮጳ ለመሰደድ የሚያደርጉት ሙከራ ግን ብዙ ትኩረት የሳበ ጉዳይ ሆኖ ዘልቋል። ይህ ስደተኛው ቁጥር በዝቶብናል የሚሉ በርካታ የአውሮፓ ሀገራት ደግሞ ስደተኞች ድርሽ እንዳይሉባቸው ከቅርብ ዓመታት ወዲህ በደቡባዊ የክፍለ ዓለሙ ድንበር ሀገራት ጥብቅ ቁጥጥር ዘርግተዋል። ከአውሮጳ የገንዘብ ድጋፍ የሚደረግላቸው የአፍሪቃ መንግስታትም ከአፍሪቃ ወደ አውሮጳ የሚካሄድ ስደትን ለመከላከል ከአውሮጳ ህብረት ጋር በትብብር እየሰሩ ነው። የአውሮጳ ሀገራት ህገወጥ የሚሏቸውን ተገን ጠያቂዎች ማመልከቻዎችንም ውድቅ በማድረግ ወደ መጡባቸው ሀገራት ይመልሳሉ። ስደተኞችን ተስፋ ለማስቆረጥ የሚወሰዱት እነዚህን መሰል እርምጃዎች ከጥቅማቸው ጉዳታቸው እንደሚያመዝን የፍልሰት ጉዳይ ተመራማሪዎች ይናገራሉ። ስቴፋን አዳዌን በፍልሰትና በልማት ጉዳዮች ላይ በጀርመንና በአፍሪቃ ለሚገኙ የጥናት ተቋማትና ሌሎች ድርጅቶች በአማካሪነት የሚሰሩ የጋና ተወላጅ ናቸው። በእርሳቸው አስተያየት የአውሮጳ ህብረት ስደትን ለመግታት የሚከተለው ይህን መሰሉ አቅጣጫ እንደገና ሊፈተሽና ሊታሰብበት ይገባል። የህብረቱ የድንበር ቁጥጥር በስደት ላይ የጣለው እገዳና ስደተኞችን መመለስም እጅግ የተጋነኑ እርምጃዎች ናቸው ይላሉ። በእነዚህ እርምጃዎችም ሰዎችን ወደ አውሮጳ እንዳይመጡ መከላከል መቻሉ አይታያቸውም። ከዚያ ይልቅ ተመራማሪው አዳዊን አውሮፓውያን ከፍልሰት በሚገኘው ጥቅም ላይ ቢያተኩሩ ይሻላል ይላሉ። ፍልሰት በአግባቡ ከተያዘ ልማትን የማመቻቻ አንዱ መንገድ ነው። ከውጭ የሚላኩ ገንዘብን እንመልከት ለአብዛኛዎቹ አፍሪቃውያን ቁልፍ ሚና አለው። አውሮፓም ከፈላሲያን ጉልበት ትጠቀማለች። ምክንያቱም የሰው ኃይል እጥረት ያለባቸው የምጣኔ ሀብት ዘርፎች አሉ። ይህን ግምት ውስጥ ያስገባ የሰዎችን እንቅስቃሴ ቢፈቅዱ ሁሉም ተጠቃሚ ይሆናል። አሁን ያሉትን ሁኔታዎች ከግምት ውስጥ በማስገባት የአፍሪካን የሕዝብ ቁጥር እድገት፣ የምጣኔ ሀብት ልማት ፈተናዎችን እንዲሁም የአየር ንብረት ለውጥና ግጭቶችን ስንመለከትም እኔ በበኩሌ መሰረታዊዎቹ ችግሮች ካልተፈቱ ስደት ይቀንሳል ብዬ አላስብም። ስለዚህ እንቅስቃሴውን ከመገደብ ይልቅ ፍሰትን በአግባቡ መጠቀም ይገባል። የአውሮጳ መንግስታት የስደት መነሻና መተላለፊያ የሆኑ የአፍሪቃ ሀገራት ስደትን ለማስቆም የበኩላቸውን ድርሻ እንዲወጡ በተለያየ መንገድ ግፊት ያደርጋሉ። ወጣቱ እንዳይሰደድ በአፍሪቃ ሀገራት ለስራ ፈጠራ ይውላሉ የተባሉ የገንዘብ የቁሳቁስና የቴክኒክ ድጋፍ ስምምነቶች ከአውሮጳ መንግስታት ጋር ተደርገዋል። ቃልም ተገብቶላቸዋል። በአመዛኙ የአፍሪቃ መንግስታት የዜጎቻቸውን አስከፊ ስደት ለመከላከል ብዙም ደንታ እንደሌላቸው ተደርጎ ይቆጠር እንጂ በሁኔታው ደስተኛ አይደሉም። በአዳዌን አመለካከት ዜጎቻቸው ሕይወታቸውን ለአደጋ አጋልጠው ወደ አውሮጳ ከሄዱ በኋላ እንዳይገቡ መከልከላቸው፣ ከገቡ በኋላም መባረራቸው የአፍሪቃ መንግስታትን ማሳዘኑም አይቀርም ይላሉ። ይህ የሚሆነው በእርሳቸው አባባል መንግስታቱ በውጭ ከሚኖሩ ዜጎቻቸው ሊያገኙ የሚችሉትን ጥቅምም የሚያስቀር በመሆኑ ነው። አንዳንድ ሰዎች የሚሰደዱት በአሳማኝ ምክንያቶች ነው። መንግስታቱ ዲያስፖራው በሚልከው ገንዘብ ተጠቃሚዎች ናቸው። ጥቅሙ የገንዘብ ብቻ አይደለም። እውቀትና ክህሎትንም ይዘው ወደ ሀገራቸው የሚመለሱም አሉ። እናም ከስደቱ ተጠቃሚ ከሚሆኑ አውሮፓውያን ዜጎቻቸውን ሲመልሱባቸው እንዴት ደስተኛ ይሆናሉ? ስለዚህ በአዳዌን አስተያየት መሆን ያለበት ደህንነቱ የተረጋገጠና ሕጋዊ ስደትን ማበረታታት ነው። በሌላ በኩል አብዛኛዎቹ የአፍሪካ ሀገራት ከስደት ጋር በተያያዙ ጉዳዮች ላይ ከአውሮፓ ኅብረት ጋር የጀመሩት አጋርነት በእኩል ደረጃ የሚካሄድ ነው ብለው አያስቡም እንደ አዳዌን አብዛኞቹ የአፍሪካ ሀገራት የአፍሪካ መንግስታትን እንደ እኩል አጋር ማየትና መተባበርን በሚያካትተው በጋራ የአጋርነት ስምምነት የአውሮፓ ህብረት ከላይ ሆኖ ለማዘዝ የሚሞክር ሆኖ ነው የሚሰማቸው። ስደትን ለመቆጣጠር ለአፍሪካ መንግስታት የሚሰጣቸው የማበረታቻ ገንዘብም ያን ያህል አይደለም። ስለዚህ ከአፍሪካ መንግስታት በኩል ህገወጥ የሚባለውን ስደት የማስቆም ፍላጎት አለ። ሆኖም አውሮፓና አፍሪካ ደህንነቱ የተጠበቀ ህጋዊ ስደትን ማበረታታቱ ላይ ማተኮር አለባቸው። ይህ ገቢራዊ ሊሆን የሚችለው ደግሞ ለተማሪዎች ነጻ የትምህርት እድልና የሙያ ስልጠናዎችን በመስጠት በአውሮፓ ተፈላጊ የሆኑ ሙያተኞችን ለምሳሌ ነርሶችን የመሳሰሉ የጤና ባለሙያዎችን በተደራጀ መንገድ በአውሮጳ የስራ ገበያ መሰማራት የሚያስችላቸውን የሰራተኛ ፍልሰት አጋርነትን በመመስረት ነው። አዳዌን ለዚህ ሀገራቸው ጋና ውስጥ ያለውን ሁኔታ በምሳሌነት አቅርበዋል። ጋና ይላሉ አዳዌን፣ በርካታ ነርሶች አሏት። ሆኖም የሀገሪቱ የጤና ዘርፍ ለሁሉም ስራ መስጠት አልቻለም። እናም እነዚህን የሰለጠኑ ባለሙያዎች የነርስ እጥረት ባለባቸው ጀርመንን በመሳሰሉ ሀገራት መስራት ቢችሉ ጥቅሙ የሁለቱም ሀገራት ይሆናል ሲሉ ያስረዳሉ። በሚቀጥሉት 20ና 25 ዓመታት ጀርመን ቁጥሩ 150 ሺ ሊደርስ የሚችል የነርሶች እጥረት ይደርስባታል። ይህ ትልቅ ሀዘን ነው። እናም ጋናውያን እድሉን አግኝተው እዚህ ከመጡ ወደ ሀገራቸው ገንዘብ መላክ ይችላሉ። በጀርመን ቆይታቸው አዳዲስ ቴክኒኮችን ቀስመው ከአመታት በኋላ ወደ አገራቸው ጋና ይመለሳሉ። ሰዎች ጀርመን መጥተው ወደ ሀገራቸው መመለስ መቻላቸውን ካወቁ ለምን ይቀራሉ? በአደገኛ ጉዞስ ለምን ጀምራሉ? ስለዚህ ይበልጥ ፈታ ያለ የቪዛ አሰጣጥ ይህን ለማመቻቸት ይረዳል። ቪዛ ሪጂም። ይሁንና አንዳንድ ምሁራንና ጉዳዩን በቅርበት የሚከታተሉ ሰዎች ጀርመን መጥተው ስደተኞች ጥሩ ስራ ካገኙ ወደ ሀገራቸው አይመለሱም፣ ይህ ደግሞ ለአፍሪቃ የምሁራን ወይንም የሰለጠኑ ባለሙያዎች እጥረት ይፈጥራል ሲሉም ይከራከራሉ። አዳዊን ግን በዚህ አይስማሙም። ይህ አይደለም ጉዳዩ። እዚህ መጥተው ወደ ሀገራቸው የተመለሱ ሰዎች አሉ። ለዚህ ብዙ ምሳሌዎች አሉ። ግልጽ አሳሪ ውሎች ሊደረጉ ይችላሉ። ሰዎች ጀርመን መጥተው ለሶስት ለአራት ዓመታት መስራት፣ ክህሎቶቻቸውን ማዳበር ከዛ በኋላ ደግሞ መርሃ ግብሩ ዘላቂ እንዲኖረው ወደ ሀገራቸው መመለስ አለባቸው። ሁኔታው ሁለቱም ወገኖች ተጠቃሚ የሚሆኑበት ነው። ጀርመን ከባለሙያዎቹ ተጠቃሚ መሆን አለባት። የአእምሮ ብዝበዛ እዚህ ላይ የሚነሳ አይደለም። ሂደቱ በስራ ውሎችና ስምምነቶች በአግባቡ መመራት ይገባዋል። የስደት ጉዳዮች ተመራማሪው አዳዊን ሁለቱን ወገኖች ተጠቃሚ ያደርጋል የሚሉትን መፍትሄ ከግምት ውስጥ በማስገባት የአውሮፓ ህብረት የስደት ፖሊሲው ላይ ማሻሻያ ማድረግ እንዳለበት ይገነዘባል ብለው ያምናሉ። በእርሳቸው አስተያየት ወደዚህ አይነቱ መፍትሄ የመሳብ አዝማሚያም አለ። ለዚህም በምሳሌነት የሚያነሱት የጀርመን መንግስት የሶስተኛው ዓለም ሀገራት ባለሙያዎችን ክህሎት ወደ ጀርመን ለማሸጋገር ያወጣውን አዲስ የስደት ህግ ነው። ጀርመን በምጣኔ ሀብት የበላይ ሁና ለመዝለቅ የማህበራዊ ዋስትና ስርዓቷን እና የሰው ኃይሏን ዘላቂነት አስተማማኝ ለማድረግ ስደተኞችን ማስገባት አለባት። ምክንያቱም የአብዛኛው የጀርመን ህዝብ እድሜ እየገፋ ነው የሚሄደው። የምጣኔ ሀብት እድገቱ ዘላቂ እንዲሆን በሀገሪቱ ማህበራዊ ድጎማ ስርዓት ላይ ጥገኛ የማይሆኑ ሰዎችን ማስገባት ያስፈልጋል። እንደ ጀርመን ሁሉ ሌሎች የአውሮፓ ሀገራትም ይህን መገንዘብ ጀምረዋል። ሆኖም መገናኛ ብዙሀንና ተመራማሪዎች መልእክቱን በተገቢው መንገድ ማስተላለፍ ይኖርባቸዋል። አዳዌ እነዚህ አካላት የፍልሰትን ጥቅሞችና ስጋቶች ለይተው የማስቀመጥ ኃላፊነት አለባቸው ይላሉ። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።